የአድማጮች ማህደር ጤና ይስጥልኝ የተከበራችሁ የዝግጅታችን ተከታታዮችና ተሳታፊዎች የብርሃን በጣ ከተከሰተባቸው የኢትዮጵያ አካባቢዎች ሰሞኑን በርካታ ጥቆማና አስተያየቶች ደርሰውን ነበር ለአብነት ያህል ኢዮብ ወንድሙ ዛሬ እናንተ ጋር የመጣሁት ወገኔን ገበሬውን ጥሮ ግሮ ለፍቶ የሚያድረውን የምዕራብ ሐረርጌ ጉባ ቆርቻ ወረዳ ገበሬ ልፋቱን ሁሉ አንበጣ መና እያደረገበት ስለሆነ፣ አዎ ስለሱ ላወራችሁ ብዬ ነው ይላሉ። ከምዕራብ ሐረርጌ ወጥ የሆነ ትልቅ የማሽላ ምርት የሚገኘው ከጉባ ቆርቻ ወረዳ ኦዳ አነኔ የሚባል ቀበሌ ነው። ዘንድሮ ጥሩ ዝናብ ማግኝተው ትልቅ ምርት ይጠብቁ ነበር። ምን ይደረግ? አንበጣ መጥቶ ወረረባቸው። ይኸው እምባ እያስለቀሳቸው ይገኛል። እዛ ወረዳ ላይ የተለያዩ ቀበሌዎችንም ወሯል። ኦዳ ሚዳና ወደ ቆላማው ያሉትንም ቀበሌዎች እጅጉን ጎድቷል። የሚጮህላቸው አክቲቪስትም ሆነ ሚዲያ የላቸውም ሲሉ ፎቶና ቪዲዮ አስደግፈው ልከውልናል። የተከበሩ የዝግታችን ተከታታይ ለጥቁመው እናመሰግናለን። እርስዎም አስተውለው ከሆነ አንበጣ ስላደረሰው ጉዳት በተከታታይ ስንዘግብ ቆይተናል። ነገ ከዜና በኋላ የሚቀርበውም የእንወያይ ርዕሰ ጉዳይ በአንበጣ ምክንያት በመድረስ ላይ ስላለው ጉዳት እና ለመከላከል ስለሚደረገው ጥረት ይሆናል። ተከታተሉን። ሀይ ዶች ብሎች እንዴት ናቸው? ሰላም ናቸው። ከኛ ጋር ሁሉ ሰላም ነው። በእውነቱ ከሆነ የአንበጣ መንጋ በጣም ከምንም በላይ በወረባቦ ወረዳ ማለት ነው፣ በጣም ከሚገባው በላይ ተበልቷል አዝመራው ማለት ነው። እና በቃ በዚህም አጋጣሚ ግን ማርነቅ የሚፈልገው ነገር ቢኖረኝ። ጠቅላይ ሚኒስትር ዶክተር አህመድን ከዛም ቀጥሎ የቢስቲማ ወረዳ አስተዳደሩን በጣም ከሚገባው በላይ አድናቂው ነኝ እና በዚህ አጋጣሚ ከእኛ ጋር ከወረዳም በታች ያሉት ሆኖም ከዞን እስከ በቃ እስከ ፌዴራል ድረስ ያሉ ሰዎች መጥተው ስላዩልን በጣም ከምንም በላይ በጣም እናመሰግናለን። እና ባካቸው አሁንም እርዳታ ሆነ አንዳንድ ነገሮች ላለው ህዝብ አስተያየት እንዲደረግላቸው ለሚመለከተው ክፍል እንድታደርሱልኝ ይፈልጋለሁ። ከወረባቦ ወረዳ ከ013 ዋጩ ሰይ ኑርዬ ይባላለሁ። ሰላም ጤና ይስጥልኝ። የተከበራችሁ የዶችቬለ አዘጋጆች በሙሉ መሐመድ ዳውድ ከባቴ ወረዳ ኤላ ቀበሌ ነው የምጽፍላችሁ ይላል ቀጣዩ መልእክት። እሳቸውም የመብራት ችግር በጣም ገጥሞን ነው ያለነው። እንጨቱ ከተተከለ ወደ አራት አመት አካባቢ ሆኖታል። እንዲሁም ገመዱ መቶ በየቦታው ተጥሎ ነው የሚገኘው ጎርፍ አፈር እያለበሰው ይገኛል። በመቀጠል የትራንስፖርት ችግር በጣም አለብን፣ መንገዱ በደንብ አልተሰራም። ስለዚህ ህብረተሰቡ አማራጭ በማጣቱ እየተጉላላ ነው የሚጓዘው ካሉ በኋላ የኤላ ቀበሌ ከተማ በጣም እያደገች ያለች ከተማ ናት። እንደውም ወረዳዋን እየተፎካከረች ያለች ከተማ ናት። ወረዳውንም ስንጠይቅ ተገቢ የሆነ መልስ አናገኘም ብሏል። የኤላ ቀበሌ እያደገች ቢሆንም የመብራትና የትራንስፖርት ችግር እንዳለ የገለጹት መሐመድ ዳውድ ቀጥለን ደግሞ በድምጽ የደረሱንን አስተያየቶች እናሰማችሁ። ከለው ውድ ጀርመኖች የመንግስት እስረኞችን ከኢትዮጵያ አልፎ ውጪ ድረስ ከቤተሰቦቻቸው ጋር በስልክ እንዲነጋገሩ ማድረጉ እውነ በእውነት በዓለም ላይ ካሉት እውነት ታላላቅ ሀገሮች ይህን አይነት ነጻነት መስጠት አብይ በዚህ የሚሞገስ መሆን አለበት። ሌላው ደግሞ በዚህ ሁለት አመት ውስጥ ኢትዮጵያ ውስጥ ብዙ ሰው እየተገደለ ነው። ሰው እየታረደ ነው። ብሄሩ እየታየ እየተገደለ ነው። ይሄ አሁን የመጣ እኮ አይደለም። ይሄ በአብይ ጊዜ እኮ የመጣ አይደለም። ህወሓት በዚህ በሀያ ሰባት አመት ታሪክ ውስጥ የብሔር ፖለቲካን አጡዛ አጡዛ ላይ አድርሰ ለዚህ ደረጃ የደረስ ነው። ለምን ብዙ ወንጀል እንደሰሩ ብዙ ማስረጃ አለ። እና በጣም የሚያሳዝን ጉዳይ ነው። አይስጥልኝ እንደ ሸበሌዎች እንዴት ናቸው? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይዛ በያልሁኝ። እኔ በዛ አስተያየት ለመስጠት የፈለኩት ማለት ነው፣ ለሞቱት ምሕረት እንመኛለሁ። ለቤተሰቦቻችሁ፣ ለመላው ዘመዶቻችሁ፣ ጓደኞቻቸው፣ የስራ ባልደረቦቻችሁ ደግሞ መልካም መጽናናትን እየተመኘሁኝ፣ ግርም የኢትዮጵያ በሚሊዮኖች የሚቆጠሩ በሺዎች ታይሁን፣ በሚሊዮኖች የሚቆጠሩ በየክልሉ በየዞኑ፣ በየወረዳው፣ በየቀበሌው ቤት አልባ ሆነው በበረንዳ ላይ ጣሐይና ዝናብ እየተፈራረቀባቸው ይኖራሉ ማለት ነው። ለአገሪቱ ጥሩም የሰሩ ጥሩም ያልሰሩ ሰዎች ጥሩ እንዲሰሩ ተደርጎ እንዲጀብዱ ሐውልት ይሰራል። እንደገና ደግሞ መልሶ ጥሩም የሰሩ ሰዎች ሐውልት ተብሎ ብዙ በመቶ ሺዎች የሚቆጠር ብር እየፈሰሰበት ያኔ ስዕል ይቆማል። እነዛን ሰዎች ልንዘክራቸው የሚገባ በሙያቸው በጥሩ ስራቸው ሁልጊዜም እያስታወስናቸው በመጽሐፍ ላይ ቢያርፍ ባነበብንበት ሰዓት ሁልጊዜ እናገኘዋለን ማለት ነው። የሆነ ዝክረ ቀን ተደርጎላቸው መታሰቢያ ቀን በዛ ቀን ደግሞ እናስታውሳቸዋለን ማለት ነው። ዝም ብሎ በቃ አንድ ገዳስተሆኑ ድረስ አንድ ሰው ሀውልቱ ይሰራ ተባለ ማለት እነዛን ሙተው የሚመለከታቸው እስካሉ ድረስ ጥሩም ሰርተ ሆነ መጥፎም ሰሩ እነዛ ሰዎች አገልግለው ጊዜያቸው አልቆ ፈጣሪ ጠርቷቸው ሄደዋል። ግን ጊዜያቸው እስኪደርስ ድረስ ፀሐይና ዝናብ እየተፈራረቀባቸው ተሸግረው ያሉ ወገኖችን ስዕል ከማቆም አንድ ኮንዶሚኒየም ቤት አቁሞ እነዛን ወደ መጠለያ ማድረግ አይሻልም?

በራባቸው ሰዎች ስም ተውጭ የሚመጣን እርዳታ ላልሆነ ነገር ተማዋል። ልናቆም ልናገናዘብ ግድ ይለናል። ዶች በላዮች ሰላም ናችሁ? እንደት ናችሁ? ጤና አፍያ እና አዲስ አበባ ከንቲባ የሚመረጠው በህዝብ ካልሆነ ሁል ጊዜም በመንግስት እየተሾመ ከሆነ ችግር አለ ሁል ጊዜም ሁልጊዜም ችግር አለ። ህዝቡ አቅፎ ህዝቡ አዲስ አበባን እኮ የራሷ መብት አላት እኮ አዲስ አበባ ላይ ለምንድን ነው ያ ይመጣል። ለሞትም ቢሆን ተኪሱ ብር አውጥቶ ይሰጥ ይመስል ቤት ያደነ ቤት የሚሰጠው ለምንድን ነው? የህዝብ ቤት ለምን ይሰጣል? አረ በጣም በጣም ያስገርማል። በእውነት የኢትዮጵያ መንግስት እያየ ነው። እንዲሁ በድምፅ አለማየሁ መላከ ከተባሉት አድማጫችን የደረሰን ግጥም አለ። ለዲ ደብሊው ሬዲዮ አድማጮች ማህደር አዘጋጆችና ውድ ታዳሚዎች እንደተለመደው ስንኞች ቋጥሬ ለአድማጅ ሮድ ላደርስ ከተፏልኩኝ ዛሬ እናንተም አድምጡኝ እኔም ላቅርብ ቶሎ። እንደሚከተለው ይቀርባል። ቀጥሉ። የጎዳናው ብሶት የማርያም አራት ነኝ ህፃን ልጅ ታቅፋ ታሉልኝ እያለች ብታስጨርቅ አንጥፋ መንገድ ዳር ተዘርታ መንገድ ዳር አፍርታ አለች እናቱና መሰሏን ተክታ በየጥጋ ጥጎ በየግንቡ ስር አንገት ማስገቢያውን ላሲክ ስትወጥር ረሀብ ርዛቱ መከራው ሳያንስ ሽንትና ቆሻሻ በላዋያ ሲፈስ በድቅድቅ ጨለማ ሰኮ ተወላግዶ ያለ ፍላጎቷ በኃይል አስገድዶ የልቡን አድርሶ ገና ከመሄዱ ይተካል በቦታው የእሱ ብጤ አንዱ። ታዲያ በዚህ መሀል እኔ ተጸንሼ፣ የጎዳና ኑሮ ከእናቴ ወርሼ፣ አንድ ሁለት ተብሎ ዘጠኝ ወር ሞላና እጄን ዘረጋሁኝ ሲከፈት ማጸኗ አፍ መፍቻ ቋንቋዬ ልመና ሆነና። እስከ መቼ ድረስ ይቀጥል ዑደቱ? ጎዳና ተረግዞ ጎዳና ልደቱ፣ እድገቱም ጎዳና እንቅልፍና ሞቱ። አድምጠኝ ወገኔ ልናገር ሳልፈራ፣ አጀንዳው የሁሉ የወላው የጋራ፣ መላ ፈልጉልን ባካችሁ አደራ ቼላና ድናሬ ሱምኒ ዘርዝሮ ማለት ብቻ አይበቃም ሳንቲሞች ወርውሮ ለወገን ለወገን ደራሹ ወገኑ ነውና አስገቡኝ ወደ ቤት ሰለቸኝ ጎዳና ቀላጩ ልጫወት ከእድሜ እኩዮቼ አፈር እየፈጨው ውሃ ትራጭቼ አለና ታዳጊው ተናግሮ ሲያበቃ ከንፈር ተመጠጠ ደረትም ተደቃ። ከመሃል ግን አንዱ እጆቹን ዘረጋ ሳበ ወደ ራሱ ወጣቱን አስጠጋ። አመሰግናለሁ። ፈጣሪ ኢትዮጵያን ይባርክ። ከደቡብ ኦሞ ዞን ከቱሪስት መዲና ለዲ ደብልዩ ሬዲዮ ተመኘሁ። ጤና ውድ ታዳሚዎች፣ በየማረጋችሁ እድገት፣ ብልጽግና፣ ሰላም ይብዛላችሁ። ስሜ አለማየሁ ጤናዳም፣ ሰፈሬ አድራሻይ ጅንካ፣ ሞልቷል ፍራፍሬ። ሳምንት እንገናኝ፣ ይበቃል ዛሬ። አድማጮች የድምፅ መልእክት መቀበያ ስልክ ቁጥራችን 0049228429164995 ነው። ለተወሰነ ጊዜ አገልግሎት መስጠቱ ተቋርጦ ነበር። ይህ ችግር ግን አሁን ተቀርፏል። ስለዚህ መልእክታችሁን ቀርጻችሁ ልትልኩልን ትችላላችሁ። ከዚህ በተጨማሪ መልእክታችሁን በፌስቡክ ሜሴንጀር ወይም ቴሌግራም ላይ ቀርጻችሁ ልትልኩልን ትችላላችሁ። ጸጥ ያለ ቦታ ሆናችሁ መቅረጻችሁን አትዘንጉ። ወደ ቀጣዩ መልእክት ስናልፍ ከሳውዲ አረቢያን የደረሰን ሳውዲ ሪያድ ውስጥ በኢትዮጵያውያን ላይ ከፍተኛ ወከባና እንግልት እየደረሰ ነው። ዳቦ እንኳን መግዛት አልቻልንም። ኤምባሲ ተጠይቆ ነበር፣ ግን አጥጋቢ መልስ አልሰጡንም ብሏል ስማቸውን ያልገለጹት አስተያየት ሰጪ። ወደ ቀጣዩ መልእክት ደግሞ ስናልፍ ከአዲስ አበባን የደረሰን የአዲስ አበባ ከተማ አስተዳደር የነዋሪውን መሰረታዊ ችግሮች ረስቶታል። አዲስ አበባ ሰባ አምስት በመቶ የከተማው ክፍል ውሃ በሳምንት አንድ ቀን ነው የሚያገኘው። እባካችሁ አስተዳደሩን ጠይቁልን ብሏል ስማቸውን ያልገለጹት የከተማዋ ነዋሪ። የተከበሩ የዝግጅታችን ተከታታይ ጥያቄውን ለአዲስ አበባ ውሃና ፍሳሽ ባለስልጣን የኮሚኒኬሽን ዳይሬክተር ለሆኑት ወይዘሮ ሰርካለም ጌታቸው ጥያቄውን አቅርበን ተከታዩ ምላሽ ሰጥተውናል። ሰባምስት በመቶ ውሃ አያገኝም ማለት በጣም ገታ ስለሚሆን ቁጥሩን እንጠወው እና ግን ደግሞ የአዲስ አበባ ከተማ ነዋሪ ውሃን የሚያገኘው በተቆራረጠው ሁኔታ ነው። በምንድን ነው ያ የተቆራረጠው የሚለውን ነጥብ ብናነሳ ይሻላል። ይህንን ለመመለስ ዋናነት የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን የአሁን ላይ የማምረት አቅሙ ከሁለት ማጣራትያ በሮች፣ ሶስት ግድቦች አሉ ከገጽ ምድር እንዲሁም ደግሞ ወደ ሁለት መቶ የሚደርሱ ጉድጓዶች አሉ። ከእነሱ በድምሩ አምስት መቶ ሰባ አምስት ሺ ሜትር ኪዩብ በቀን የማምረት አቅም። ስለዚህ እኛ ያለን አቅምና ከተማይቱ የምትፈልገው የውሃ መጠን የተራራቀ ነው ማለት ነው። ስለዚህ ያለውን የውሃ ሀብት በፍትሃዊነት በተቻለ የማዳረስ ተቋሙ ወዶ ሳይሆን ተገዶ የተረቀቀ መርሃ ግብርን ከመከተል ተገዷል ማለት ነው። በዚህ አግባብ የአንድ ሺ ሀያ ሁለት የስርጭት ፖሊስ በማዘጋጀት በፈረቃ ውሃ እያዳረሰ ይገኛል። ምናልባት ፈረቃውን ሊያዛባ የሚችል በርካታ ነገሮች ሊኖሩ ይችላሉ። ኤሌክትሪክ ከፍተኛ ሁኔታ ይቆራረጣል። ኤሌክትሪክ ለእኛ በጣም ወሳኝ ነው። ሁለቱ ሁለት መቶ ጉድጓዶች፣ ማጣሪያ ጣቢያዎች፣ ግድቦች እንዲሁም ደግሞ ወደ ሰላሳ አምስት የሚደርሱ ሙስተር ስቴሽን አሉት ወይም የግቢት መስጫ ጣቢያ እነዛ ጣቢያዎች ላይ ቁጥር ሰላሳ አንድ ፓምፓር ሁሉም በኤሌትሪክ አገልግሎት ነው። በዚህም ባሻገር የመሰረተ ልማት ማስፋፊያ ባለ በብዛት ከተማዊት የመንገድ ስራ አለ። መንገድ ስራ በርከት ባለ ሁኔታ የመስመራችን የሚሰሩ ሁኔታ አለ። ይህ ሁሉም የሚያጋጥም ባይሆንም እንደ መብራቱ የከፋ ባይሆንም ይህም አንዱ ተግዳሮት ፈረቃውን ለማዛባት እንዲሁም ደግሞ የፓምፑ መቃጠልም በተደጋጋሚ ይገጥ ነው። በሁለት ሺ አስራ ሁለት በጀት አመት ብቻ ወደ ሰማንያ ሰባት ፓምፖች ተፋድረው ያለውን የውሃ ሀብት እንኳን በአግባቡ እንዳናሰራጭ ትልቅ ስልሰሩ ሲሆን እንግዲህ ያው ለህዝቡ ችግሩን ብቻ ባንድ ነገው እና ተስፋዎችንም ተቋሙ እየሰራ ያለውን ስራ በዚህ ብንገልጽ ደስ ይለናል። ምክንያቱም ተስፋም ስለሚፈልግ እና ይህንን ችግር ለመቅረፍ ተቋሙ በዋናነት በዚህ በጀት ዓመት ብቻ መቶ ሺህ ሜትር ኪዩብ በቀን መስጠት የሚችሉ ሀምሳ አምስት ጉድጓዶችን እያለማ ነው የሚገኘው በሁለት ቢሊዮን ብር በጀት ከእነዚህም ውስጥ የሁለት ወር ክብስ በማበጀት ወይም በማውጣት እስካሁን ድረስ ከመስከረም ሰላሳ ሀያ ሺህ ሜትር ኪ ውሃ ወደ መስመር ወይም ወደ ስርጭት ማስገባት ይችሏል። እስከ በጀት አመቱ ማብቂያ ድረስ ደግሞ ቀሪ ሰማንያዎቹን ለመስራት ከፍተኛ ርብርብ እያደረገ ይገኛል። እሺ በጣም አመሰግናለሁ እንግዲህ ወይዘሮ ሰርካለም ለሰጡኝ ማብራሪያ። እሺ እኔም በጣም አመሰግናለሁ። ታምራት ጋዎ የተባሉ አስተያየት ሰጪ ደግሞ ሰላም የዲደብሊው ጋዜጠኞች፣ እኔ በጣም አዘኝና ተከፍቼ ነው ያለሁት። ብዙ ሴቶች አርግዘው መድኃኒት ውጠው ጽንሱን ሲያስወርዱ አይቻለሁ። እኔ የምሰራበት ቦታ ብዙ ጽንስ ሲያስወርዱ ነፍሳቸው ያለፈ ሰዎች አሉ። እረ ፈጣሪን እንፍራ ብለዋል ታምራት ጋዎ። ዳንኤል አሸናፊ ደግሞ ከሱዳን በመጀመሪያ ሰላምታ ይድረሳችሁ። የዘውትር አድማጫችሁ ነኝ። ያለሁት በስደት ነው እና በዚህ በስደት ላይ ሆነን የቤተሰብን ሞት ስንሰማ በጣም ያማል፣ ያውም በሰው ልጅ ምክንያት። እባካችሁ ሰሚ ካለ ንገሩልን፣ መንግስት፣ በቴፒና ዙሪያ ባሉ አካባቢዎች ያሉ ዜጎችን እንዴት ዝማላቸው። ሰው በሀገሩ ላይ በሰላም ወጥቶ መግባት ካልቻለ፣ የህግ የበላይነት ካልተከበረ፣ የዜጎችን ደህንነት ካላስጠበቀ የመንግስት መኖር ምን ያደርጋል ሲሉ ዳንኤል ይጠይቃሉ። የሚመለከታችሁ ባለስልጣኖች እባካችሁ የቴፒን ህዝብ ተመልከቱ፣ የንጹሐንም ደም አይፍሰስ፣ እኛም ኢትዮጵያውያንን እና መንግስት መልስ ይስጠን ብሏል ዳንኤል አሸናፊ ከሱዳን። አድማጮች በደቡብ ክልል ሸካ ዞን በምትገኘው በዚቹ የቴፒ ከተማ ባለፉት ሁለት ዓመታት ውስጥ የታየው ውጥረት በአሁኑ ሰዓት ረገብ ቢልም አሁንም ከጸጥታ ረገድ አኳያ ከተማዋ አስተማማኝና ፍጹም የተረጋጋች እንዳልሆነች በተደጋጋሚ ከከተማዋ የሚደርሱን ጥቆማዎች ያመላክታሉ። እንግዲህ አድማጮች፣ ለአድማጮች ማህደር የተያዘልን የስርጭት ጊዜ የእስካሁኑ ነበር። ጻፉልን ወይም ደውሉልን፣ መልእክታችሁን እናስተናግዳለን። ልደት አበብነኝ። መልካም ሳምንት።